ኮርኔል ደመቀ ዘውዱ ረጅሙን ሙያ ጊዜያትን ከውትድርና አልፈው በኮርኔል ማዕረግ የደረሱበትን ሁሉን በወልቃይት ማንነት ሳቢያ ለእስር ተዳርገዋል። ከዛም አሁን በአዲሱ የአብይ አስተዳደር ነፃ ለመውጣት በክተዋል። የወልቃይት ማንነት ጥያቄ ይዞ ለመነሳት ያነሳሳዋት ዋነኛ ምክንያት ምንድን ነው? የወልቃይት የጠገዴ ማንነት ይዤ ለመነሳት ዋና ያገፋፋኝ ምክንያት የው አማራ ስለሆንኩ ብቻ ነው። ያ ማህበረሰብ አማራ የሆነ ቋንቋ አለው፣ ባህል አለው፣ ስነልቦና አለው። ነገር ግን በግዴታ ነው ከትግራይ ጋር የሚኖረው አማራ ነው የሚለውን ጥያቄ እንኳ ሲያነሳ በመሳደድ፣ በማፈን፣ በማሰር በማሸማቀቅ ነው የትግራይ መስተዳደር መስል መፍትሔ የምሰጠው። እና እኔም ሚኒስቴር አለም ነበርኩ። ሁሌ በምመጣበት ጊዜ አንዳንድ ሀሳብ ሰጣቸዋለሁ። ህዝቡን በስርዓት መያዝ ይገባዋል። ህገ መንግስቱ እንደዚህ አይልም። እኩልነት ሊኖር ይገባል። መብት ሊሰጠው ይገባል። ማህበረሰቡ ካልሆነ ግን እንደ ሁለተኛ ዜጋ ማየት የለባቸውም የሚለው አንዳንድ ሀሳብ ሰጣቸዋለሁ። ነገር ግን እነሱ ብዙም ይህንን አያስደስታቸውም። ስለዚህ ያንን ማህበረሰብ አንገቱ ደፍቶ የሚኖር 25 ዓመት አስተዳድሩት። በዚያን ጊዜ በ25 ዓመቱ አይደለም ትልቁ የሚወለደው ህፃን ራሱ እኔ ትግራይ አይደለሁም ነው የሚለው። ስለዚህ እንደዚያ ከሆነ ይህ ማህበረሰብ ለምን በመካከል እየታሸ እየተገደለ እየታሰረ ይኖራል? አንደኛ ከመንግስትም ከአገር ህዝብም ከአለምም ተገልሎ ተደብቆ ነው ሲታሽ ሲገደል ሲሳደድ የቆየው። ለምንድን ነው ወደ መንግስት ጥያቄው ህገ መንግስታዊ በሆነ ጥያቄ ለምን አናነሳም? ከዚያ በፊት የወልቃይት የተገደ ህዝብ ሁልጊዜ በረሃ ይወጣል። እኛ ትግራይ አይደለሁም ከአማራ ነው መሆን የሚገባ የሚለው ጥያቄ ሲጠይቅ ነበር። እሱን ሽፍታ ነው፣ ቀማኛ ነው፣ ወዘተ የተባለ ስም እየተሰጠው ወታደር እየተዘመተበት የሚገደል ይገደላል፣ የሚታሰር ይታሰር ነበረ እና ይህንን ኋላ ቀር ነው። ስለዚህ እኛ ህገ መንግስቱ ይፈቅዳል። ቋንቋ፣ ባህል፣ ስነ ልቦና፣ የመሬት ጂኦግራፊ አቀማመጥና ታሪኩን አይተን መሰረት አድርገን ምክንያታዊ የሆነ ማንነት መጠየቅ ይገባናል። ካልሆነ ሰው መሞትም የለበትም መገደልም የለበትም የሚለው እኛ ዲሞክራቲክ የሆነ አተሳሰብ ጥያቄን ያነሳ ነው። ያን ጥያቄ ስንጠይቅ የመጀመሪያው ለትግራይ መንግስት ነው የጠየቅነው። ትግራይ መንግስት ያለን ምንድን ነው? ፊትን ስናሰባስብ 23 ሺህ መጀመሪያ አሰባሰብን። ይህን 23 ሺህ አሰባስበናል። ይኸው በዚህ ጥያቄ መሰረት ማንነታችን ሊሰጡ ይገባል። አይታችሁ ክልሉ ከፈታው ህገ መንግስት መጀመሪያ ክልሉ ይላል ልትፎት ይገባላል፣ ናቸው ከዞን ጀምሮ ምንድነው ያለን ዞኑ የመጀመሪያ ወደ ዞኑ ጥያቄ ሊጠይቁ የሆድ ቡድን አንዱ ሆቴል ባደሩበት የመጀመሪያ በከበባ ነው፣ አስረው ለማጥፋት ነበር የታሰበው። ከዚ በኋላ እዚያ ሆቴል ያሉበት አቤቱታ አቀረቡ ያሉ። እኛም ስልክም ወደ ፌዴራልም ወደ ክልልም ደወልን። አምስት ሰዓት ከሀያ የከበቧቸው ሰባት ሰዓት ተኩል ነው የወጡ። በዚ በኋላ ጠዋት ወጥተው ጥያቄውን አቀረቡ የወልቃይት ህዝብ የትግራይ ማንነት ተሰጥቶት ያደረ ነው ያሉ፣ እንኳ አላሉንም። ተሰጥቶት ያደረ ስለሆነ ከዚህ በኋላ የአማራ ማንነት ጥያቄ አያስፈልገውም። እናንተ ደግሞ የአማራ ማንነት ጥያቄ አንስታችሁ የምትጠይቁ ኮሚቴን የምትሉ ከዚህ በኋላ አይደለም ይህን ያህል ፒቲሽን ተሰብስባችሁ ለመንቀሳቀስ ህዝ ለመሰብሰብ ይቅርና ከአምስት ሰው በላይ ተሰብስባችሁ ብትገኙ ፒቲሽን ስታሰባስቡ ከተገኛችሁ፣ ቀጥታ እርምጃ ይወሰድባቸዋል። ይህን ድርጅቱ ይፈቅዳል አሉ። እንግዲህ ኮሚቴው ምንድነው ያለ ከብዙ በፊት የጠፉ ወንድሞቻችንና የሞቱ ወንድሞቻችን እኛ እንበልጥም፣ እኛ አሁን ነፍጥ አንስተን አለ የምንጠይቅ ያለን ሪትና ወረቀት አንስተን ነው የምንጠይቀው ያለን። መግደል የምትችል ከሆነ መግደል ትችላላችሁ። ጥያቄው ግን ፈርተን እኛ እንተውም፣ እንጠይቃለን አሉ። ወደ ክልል ተሄደ። ክልልም ዞን ያለው ትክክል ነው አሉ እንግዲህ አሁን እንደዚህ ካላችሁ በወረቀት ስጡን፣ ያንን ትክክል ነው የሚለው በወረቀት ስጡን አልናት። ወይዘሮ ቅዱሳን ነጋ ትባል ነበረች ክልል አፈ ጉባኤ አሁንም አለች። አጋጣሚ በአሉታም በአዎንታም በጽሁፍ አንሰጥም አሉ። ለማንነት ጥያቄው አንሰጥም ለሚለው ወልቃይት የትግራይ ማነት ተሰጥቶት ነው ያደረ ነው። ስለዚህ የአማራ ማነት ጥያቄ አያስፈልገውም። አርፋችሁ ቁጭ ወሉ ወደ ንብራችበት ቀጡላችሁ ሄዱ ሂዱ የሚለው ትእዛዝ መሰል ይህንን በቃልን የነገርችን በወረቀት በጽሁፍ ይሰጠን እኛ ምክንያቱ የመጨረሻ ክልል አይደለም፣ ፌዴራል ላለ እንሄዳለን አልናቸውና በአሉታም በአዎንታም በጽሁፍ አንሰጥም የሚል መልስ ተሰጠ። እንግዲያው አካታትለው ወደ ፕሬዚደንቱ ወደ አቶ አባይ ወልዱ ለመግባት ተሞከረ፣ አላስገባም አለ። ለህወሓት ጽፈት ቤት፣ ለኢትዮጵያ ሰብአዊ መብት ኮሚሽን የመቀሌ ቅርንጫፍ፣ ለሁላቸው ያንን ማመልከቻ ገባ። ለፕሬዚደንቱ ሳይቀርማ ነው። ያንን ሰጥተው ተመለሱ። ወዲያውኑ በቴሌቪዥንና በሬዲዮ በካቢኔያቸው ሳይቀር አቶ አባይ ወልዱ የአማራ ጠላታችን ተነስቷል። የወልቃይት ጠገዴ የአማራ ማንነት የሚሉ አደራጅተውብናል። ስለዚህ የትግራይ ህዝብ ይህንን ታግለህ ያሸነፍካቸው ጠላቶችን ተመልሶ ተነስቶብሃል የሚለው በይፋ የሆነ ሚዲያ መግለጫ ተሰጠ። የወልቃይት ህዝብ ይህንን ጥያቄ ሰማ። ያንን ሲሰማ እንግዲህ እንደዚያ ከተባለ ወልቃይት ኮሚቴም ወኪሎችም አይደሉም አሉን። ህዝቡ ይህን ሲሰማ እንግዲያው እንደዚያው ከሆነ በራሳችን እንሄዳለን ብሎ ከወልቃይት ተጠራርጎ መጣ። አካታትሎ ሰው ማሰር መደብደብ ምናምን ነበራቸው። በዚያም ወቅት ከዚህ ሶስት መቶ ሃምሳ ሰው መጣ። ከወልቃይት ከዚኛ እባካችሁ ቁሩ ብለን አንዱ ሞተ ሰው የሆነ አስቀረን። እስከ ባህር ዳር ሄደ። ባህር ዳርም እንደገና ሸመገልን። እንደ መፍትሄ ያደረግነው ካሉ ሰዎች ከአካባቢ ይመረጡና የተወሰኑ ይሄዱ የሚለው እንስማማ አለን። ሰማንያ ሁለት ሰው መረጠ ሰው እንግዲህ ሰማንያ ሁለት ሰው በራሳችን ነው የተብሎ ነው ምክንያቱና ባጀት የለንም፣ በህዝቡ እራሱ እንደሆነ ምክንያቱ ኮሚቴው ገንዘብ የለውም አልጋ፣ ሌላም ሌላም ሌላም ስላለ ይህን ይቸግራቸዋል የሚል ነበር። የለም በራሳችን ነው የምንሄዳለ። ሰማንያ ሁለት ሰው ስንሄድ አንድ ፓስ 61 ሰው ከአንድ ባስ 21 ሰው ተጭነን ስንሄድ ጥር 19 ነበረ። የአዲስ አበባ የኦሮሚያ ኬላ ፍተሻ ተፈትሸን ወልቃይት እንደመጣን አረጋግጠን አለፍን። ኬላውን አልፎው አዲስ አበባ ሳንገባን እንጠጦ አንጎት ላይ ፌዴራል ፖሊስ ነን የሚሉ ጠበቁ። ያው አመራሮቹ የትግራይ ሰዎች ነበሩ። አቆማት። አንዷ መኪና አልፋ ሄደች። አንዷ መኪና ተያዘች። ስልሳ አንድ ሰው ያዘች። ከየት የመጣችሁ ነው አሉን። ከወልቃይት አልናቸው። ለእናንተ ነው የምንፈልገው አሉ። አጋጣሚ የኮሚቴ አባላት ሶስት ሰዎች ነበር። ባስ ውረዱ አሉን። ኮሚቴ ሆነው ወረድ ነው። ሌላው ተሳፋሪ ህዝቡ ላይ ቀረ። በሩን ዘጉት። መኪና ዘጋጅተው ንጉ ወደ መኪና አሉን። አንገባም አልን። በዚያ ላይ አንገራገርን። ሊደወዱም ጭምር ተዘጋጁ። መኪና ውስጥ ገባን። ገብተን ተጠየቅን። ጥያቄ ወዴት ናቸዋለን? ወደ አዲስ አበባ ምን ታደረጉ? እኛ የአማራ ማንነት ጥያቄዎች ነን። ከወልቃይት ነው የመጣ ነው እና ወልቃይት አማራዎች ነን ልን ብለን ጠይቀን የትግራይ መንግስት ግን ይህንን አላስተናግድም ስላለ አሁን በቅሬታ መልኩ ወደ ፌዴሬሽን ምክር ቤት ነው ምን ሄደው እና ጥሩ አደረገ አለ። ጥሩ አደረገ። ስለዚህ ትክክል ነው። አሁን ቀጥላችሁ ወደመጣችሁበት ትመለሳላችኋል። ይህን ትዕዛዝ ከየት ነው የተቀበሉት? የፌዴራል ፖሊሶች ከህወሀት ነው የተቀበሉት። እናንተ የፌዴራል ፖሊስ ናችሁ፣ እናንተ ለአንድ ክልልና ለአንድ ድርጅት ነው የምታገለግሉት አልናቸው። እንዴት አለን። እንዴት ማን? እናንተ ፌዴራል ፖሊስ ከሆናችሁ የአገር ከሆናችሁ ለሁሉ ህዝብ እኩል ነው። አማራ ነ ብሎ ጥያቄ ለሚያነሳም፣ ትግራይ ብሎ የሚያነሳም፣ ኦሮሞ ብሎ ለሚያነሳም በእኩል ማስተናገድ ነው ያለባቸው። እንደገና ደግሞ ማንነት በተመለከተ እናንተ ያገባቸው ነው። እናንተ መልስም ትክክልም ትክክል አይደለም ማለትም አትችሉም። ስለዚህ ወገንተኝነታችሁ ማቆም ይገባል የሚል ሀሳብ በእኔ ዘንድም ተሰነዘረ። በኋላ ብዙ ተጨቃጨቅን። አይሆንም ብለው መልሱም ወደ ኋላ ማታ አንድ ሰዓት ነበረ። ወደ ሱሉልታ ታድራላችሁ ያሉን ወደ ጫንጮ የሚባል ከተማ መልሱን። አርብ ነበረ አጋጣሚ ማታ ጫንጮ ደርሰን ጠዋት ቅዳሜ ለሱሉልታ አስተዳደር ኦሮሚያ ልዩ ዞን አሳወቅን። እነሱም ገረማቸው። ሶስት ቀን ህዝብ መቆየት ይችላላችሁ እስከምትፈልጉት፣ እኛ የጥበቃ ከለላ እናደርግላቸዋለን። የሚል አስረዳናቸው ጉዳዩን። እነሱም አዘኑ። ሶስት ቀን ቆይተን እናመሰግናለን ብለን ወደ አዲስ አበባ እንደገና ተቆራርጠን ገባን። አዲስ አበባ ገብተን በ25 ጥር ፌዴሬሽን ምክር ቤት እንደገና ስንገባ ልክ እነዚህ ሰዎች ተከታትለው ያዙን። ወደ ማዕከላዊ ፖሊስ ምርመራ ወሰዱን። ስንሄድ ክሴታችን ምንድነው ስንላቸው 19 ሰው ነበር። አጋጣሚ ሌላው ሰው በያልጋው ነበር በየሆቴሉ 19 ችን እኛ ከፌዴሬሽን ደርሰን ነው የወጣ ነው። እነሱ ከተለያዩ ሆቴል ስም ሰጥተው እዚህ ቦታ 19 ከግብረ አበሮቻቸው ጋር ከኤርትራ ግንቦት ሰባት አርበኞች ግንባር ከሚባሉ ሰልጥነው የመጡ የአፍሪካ ህብረትን ስብሰባ ለማደናቀፍ በሳምንቱን የአፍሪካ ህብረት ስብሰባ ነበር። ሳምንቱን ለአፍሪካ ህብረት ስብሰባን ለመበጣበጥ ሽብር ለመፍጠር ሲሉ ያዝ ናቸው የሚል አነበውልን። እኔ በጣም ስሜተኛ ሆኜ አሸባሪ ማ እናንተ ናቸው ህወሀት ችነን የምትሉ እዚ አካባቢ የምትኖሩ ናቸው አሸባሪዎች፣ እንጂ እኛ አሸባሪዎች አይደለንም። እኛ እስክሪትና ወረቀት ይዘን መብት ነው የጠየቅነው። እኛ አሸባሪዎች ብንሆን ድሮ ከእኛ የተወለድንበት ሀገር የግማሽ ሰዓት ነው፣ አንዱ ወንዝ ብቻ ነው ተከዜ የምንሻገረው እዚ ውጭ። እኛ ንጹሆች ነን። ቢሆን ደግሞ አንዳንዶቻችን ስርዓቱን ያገለገልን ነን። አሁን መብት ነው የጠየቅነው እንጂ የፖለቲካ ጥያቄ የለንም። ስለዚህ ትግራይን የሚነካ እንዳታነሱት የሚለው አፍናችሁ ለማስኖር ስለፈለጋችሁ አሸባሪዎች ናችሁ፣ በየሄድንበት ታፍናላችሁ፣ ትይዛላችሁ የሚል መራሪያም ሰጠን። በዚ በኩል እንግዲህ ሀያ አንዱ ውጭ ስለነበሩ ሌሎች ሰዎች ለቪኤኤም አሳወቁ። ሌላም አለም አቀፍ ተቋማት ማወቁ በዚያን ጊዜ ሰንጫጩ እስከ ሶስት ተኩል ማታ ቆይተው በኋላ ለቀቁ። እንደ ልክ እንደ አሸባሪ የጣታ አሻራ፣ ፎቶግራፍ ሁሉም ተነስተን ያለ ፈቃዳችን ማለት ነው። እንደገና ለቀቁ። ማታ ወጣን በጨለማ ያንን ወተ እንደገና ጥያቄውን አቀረብን ፌዴሬሽን ምክር ቤት። ፌዴሬሽን ምክር ቤትም ጥያቄው ተቀብሎ ትክክል ነው ብሎ ተቀብለን ከጊዜ በኋላ ደብዳቤ የጻፈልን ለትግራይ ክልልም ደብዳቤ የጻፈ በህጉ መሰረት ወረቀት ደብዳቤ ስላልጻፋችሁ የትግራይ መንግስት፣ ይህን ጥያቄ የወልቃይጠገዴ የማንነት ጥያቄ ህጋዊና ህገ መንግስታዊ ጥያቄ ስለሆነ በህጉ መሰረት እንድታስተናግዷቸው መታስተናግዷቸው ከሆነ መልስ እንትሰጡ የሚል ደብዳቤ የተጻፈ ትግራይ መልስ እስከሚሰጥ ጠብቋል እኛ ይህን እየጠበቅን ያለን ሀምሌ አምስት እኛን አፍነው ለመውሰድ መጡ እንግዲህ ያንን ውሳኔ ይሰጣል የሚል ሀሳብ ነበረን በዚያን ጊዜ በእኛ ዘንድ ያንን አልሆነም ያው ሌሎች ታፍነው ሄዱ እኔም ራሴን በጨለማ እጅ መስጠት ስለማይገባኝ መከላከል ስለሚገባኝ ራሴን የዛን ጊዜ የት ነበርኩ ቤት ነበርኩ ቤት ነበርኩ ልጆቼን ባለቤቴም ይዤ ቤት ነበርኩ እና አስር ሰዓት ከአስር ይል ነበረ፣ ሲያንኳኩ የመጀመሪያ ጊዜ። እኔ ደግሞ በጨለማ አይከፈትም አለች እሳ ሲነጋ ነው ከፍታለች። ካልከፈትሽ የሚለው ዋና በሩ በጉልበት ከሰበሩት፣ እዚያ ኋላ ተኩስ ስለዋወጡ፣ እሱም ተኮሱ፣ እኔም ተኮስኩ። አናቅም፣ አናቃቸው ምን እንደሆነ አናቅም። እዚያን ጊዜ ሲያንኳኩ፣ ለዞን ጸጥታው ምን የደው የምጠየቁት አናቅም አለ። ስለዚህ ማያውቅ ኮን። ስለዚህ እነዚህ ሽፍቶች ናቸው፣ ሌሎች ናቸው፣ የምናውቃቸው ስለሌለ ራሳችን መከላከል ይቻላል የሚል ተከላከል። ሕይወት ጉዳት ምን ያህል እንግዲህ፣ ምን እናቃለን? እንግዲህ እነሱ የሚሉት ነው እንጂ እኛ ይህን ያህል ሰው ሞተ ብዬን ያላቅም። ተኩስ ቻለው። እኔ የሞተ ሰው አላውቅም ይህን ያህል የሚለው ራሳቸው። በክሴታ ግን ይህን ያህል ሰው ገሎብናል፣ ሙቶብናል ብለው ሲያቀርቡ ሰምቻለሁ። እነሱ በክሴታው አስር ሰው የሞተ ሰባት ሰው የቆሰለ ብለው አቅርበዋል። እኔ እሱን ያህል ሰው የገደልኩ መሆን የማላቅም አንድ ሰውም ስለ መግደሌም እኔ መረጋገጫም የለኝም የሚል ነው። በወቅቱ ህዝቡን ደርሷል፣ ተከላክሏል ራሱን ምክንያቱ ጎንደር ያህል ሀገር ብሬንና ቦምቡን ሲፈነዳ ነው የዋለው። ያንን ህዝቡን ጎን የሆነ ተከላከለ ያን ችግር ለነሱ እጅም ከመውደቅም ዳንኩ። ከዚያ በኋላ ያለው ይህ ነው። እስር ምታሰርን እንግዲህ በምህረት መልኩ ለውጥ ፈላጊዎች አመራሮች መጡ አሁን ለዚህ ለመናገርም በቅተናል። እስር ቤት ውስጥ ህይወት ምን ይመስል ነበር? እስር ቤት ውስጥ ውስጥ ምን አይነት ችግሮች ነበሩ? እኔ ባለ በነበርኩበት ቦታ በእርግጥ ክልሉ ነው ያዘኝ። በክልሉ ስር ነበርኩ። አማራ ክልል መንግስት የቲፒኤልኤፍ ቡድኑን ከአዲስ አበባ መሄድ አለበት የሚል ብዙም ክርክር ብዙ ሙከራ ቢያደርጉም ክልሉ አቋም ወስዶ እዚህ ህግ አለ እዚህም ዳኛ አለ እዚህ ነው የሚዳኘው የሚል ያንን አቋም ይዞ እዚህ ነው ስዳኝ የነበርኩት። በዳኞች በኩል እጅግ በጣም ጥሩ ነገር ነው የነበረው። እኔ ያየሁት አንደኛ ህጉን እጅግ በጣም ጥሰት ነበረ። ዳኛ የሚያስር ነው የነበረው በዚያን ጊዜ። ዳኛም የታሰራል በእኔ ምክንያት። ምክንያቱ ለእኔ በሰንሰለት እግሬን አስረው ነበረ እና ያንን በሰንሰለት መታሰር እንደገና ለብቻ መዘጋት ህገ መንግስታዊ መብቴን ተጥሷል የሚል አቤቱታ ነበረ በጠበቃዎች በኩል እና እሱን በችሎቱ ላይ ሲቀርብ ዳኛው መፈታት አለበት፣ ትክክል ነው። ስለዚህ እንደ ማንኛውም መንቀሳቀስ፣ ፀሐይ ብርሃን ማግኘት አለበት፣ እግሩ መታሰር የለበትም የሚል ዳኛው ወሰነ። ስለዚህ ከእስረኛ አያያዝ መብት አንጻር ይህ ጥሰት ነው የሚል ዳኛውን ውሳኔ ሰጠ። ይህን ለምን ሰጠ የሚል ራሳቸው መጥተው አሰሩት። ኮማንድ ፖስትናን የሚለው የነበረው እዚያን ጊዜ ዳኛ ከችሎቱን አውርደው ያሰሩት ያን ሁኔታ ነበረ። እኔ እንደ ግሌ ደግሞ በእርግጥ እንዳልኩ ግሬን በሰንሰል ታስረው የነበሩ ሁለት ወር ሶስት ወር ታስሬ ያለው ያንን አቤቱታ ያቀረኩ ነበሩ። ከዛ ውጭ ሌላ ጉዳት የደረሰብኝ የለም። አሁን በዚህ በለውጡ ሂደት ሳቢያ ከስር ለመውጣት በቅተዋል። የነሱት የወልቃይት ማንነት ጥያቄ እስካሁንም ድረስ ምላሽ አላገኘም። ጭራሽ እንዳውም የተወሳሰበ እየሄደ ነው የሚመስለው። ከዚህ በኋላስ የዛ ምላሽ እስከሚያገኝ ድረስ የእርሶ የትግል እንቅስቃሴ ይቀጥላል? አሁን በምን ሁኔታ ላይ ነው እየገፉ ያሉት? የወልቃይት የጠገዴ ጥያቄ ህገ መንግስታዊ ጥያቄ ነው። በህወሀት ዘንድ በትግራይ መስተዳደር ዘንድ ግን ደስ አላለውም። እኛ አንዱን ደስ እንዲለው አንዱን እንዲደሰት አይደለም። ህገ መንግስታዊ መብታችን ነው። አማራዎች ነን። ወደ ምንፈልገው መተዳደር መብት አለን። ስለዚህ ያን ጥያቄ ተጠይቋል። መንግስት ካለ ጉዳዩን አይቶ የመጨረሻ መፍትሄ እንዲሰጠው እኛም እንፈልጋለን። ተማ አሁን አልመለሰውም ያለ እስከ መጨረሻ እኔ እንደግሌ እንድታገል ነው እንጂ ከመሀል መንገድ ትቼ ለመሄድ አይደለም። ጥያቄው ያነሳሁት አሁን የወልቃይት ጠገዴ ብቻ አይደለም የመላ አማራ ጥያቄ ነው። መላ አማራ እንደ አጀንዳ ይዞታል፣ እንደ ጥያቄ ይዞታል። ይህም ጥያቄ ህወሓት አሁን እየነገረ ነው ያለው ትላንትና፣ በጉልበት ነው ያዝኩት አሁንም በጉልበት ነው የሚይዘው የሚለው አቅጣጫ አዝማሚያ እያሳየና ያለው ስለዚህ ወደፊት ይታያል የሚል ነው ያለን እኛ። መንግስት አለ፣ መንግስት የመጨረሻ መፍትሄ ይሰጣል የሚል ነው። አሁን በተለይ በዶክተር አብይ ለውጥ አራማጅ ኃይል የተሻለ መፍትሄ ያመጣል። አሁን ለአንዱ ቡድን ተፈርቶ ሁሌ እንደ ህዝብን ጥያቄ መልስ ሳያገኝ ይኖራል ብዬን ያልገምትም። ስለዚህ አንድ ቀን ውሳኔ የመጨረሻ ይሰጠዋል፣ የህዝቡ ጥያቄ ይመለሳል የሚል ተስፋ አለኛ። ቀደም ሲል እንዳነሱት የወልቃይት ጥያቄ የአማራ ማንነት ጥያቄ ነው ብለዋል። በዚህም ብቻ የተወሰነ አይደለም። እንደዚሁም የተለያዩ የማንነት ጥያቄ ያነሱ አሉ። ለምሳሌ እንደ ቅማንት የአማራነት ጥያቄ የተለያየ መልክ እየያዘ ነው። እርስዎ ቅማንትም ወልቃይትም ላይ ብቻ መወሰን አይገባም፣ ከሁሉም በላይ አንድ የአማራ ማንነታችን ላይ መተኮር አለብን እያሉ ነው። የእነዚህንስ ጥያቄ እንደተያዩት ነው? በቅማንት በኩል በቅማንት በኩል ያለው እንደ ፌዴራል መንግስትም አሁን ለውጥ ፈላጊው አመራርም የኢትዮጵያ አንድነት መኖር አለበት ነው የሚል። እኛ ደግሞ ይህን ትክክለኛ ነው ምክንያታዊ የሆን አንድነት ሊኖር ይገባል። ከትንሽ ሀገር ትልቅ ሀገር ይሻላል፣ ከትንሽ ሕዝብ ብዙ ሕዝብ ይሻላል። ስለዚህ እኛ የመጀመሪያ አማራዎች አንድ መሆን አለብን የሚል ነው። አማራ አንዳንድ ሕዝብ አንድነታችን ህብረታችን ማጠንከር ይገባናል፣ መደራጀት ይገባናል። ያ ሲባል ደግሞ መብታችን ነው አማራ ስንል ቅማንቱም፣ አገውም፣ ክምሴ፣ ኦሮሞም፣ ስናሻውም፣ አርጎባውም እዚህ አማራ ስር ሆኖ የራሱን ባህል ማንነት ቋንቋት እየተከበሩ አማራ እንደ አለኝታው መከታው ከሌላው እንደሆነ እንዲያምን አማራውም ልክ ወንድሜ ነው እህቴ ነው ብሎ ሌሎችም እንዲያከብር፣ አንድ አማራ ግን አንድ እሴት መፍጠር ይገባናል። ከዘር ማንነት ይልቅ ወደ ስነ ልቦናዊ የአማራ ማንነት። አዎ፣ አዎ አሁን እኛ አንድነት ስንል በምክንያት አንድነት እንቀበላለን። ጭፍን የሆነ አንድነት ብዙ ተጠቃሚ አይደለም የሚል ነው ምክንያቱ። ጭፍን የሆነ አንድነት 25 ዓመት አይተነዋል፣ ሰብከናል፣ ተቀባይነት አላገኘም። አሁን የመጀመሪያ አማራ ራሱን ማዳን አለበት። አማራ ስላልተደራጀ ነው። ቅማንትም የራሱን አማራጭ የሚፈልግ ያለ፣ ሌላውም የራሱን ፍላ የሚያራምድ ያለ። ስለዚህ አንድ የሚሆን አንድ አናውስ የሚያደርግ ህዝቡ ላይ ሊኖር ይገባል። አማራ አንድ ከሆነ ክፍተትን አይሰጥም ራሱን መከላከል ይችላል የሚል ነው። ይህንን ምክንያት ያውን ቅማንትም አማራ እየተባለ ብዙ ጊዜ ንትርክ የሚገባት ያለ አማራ ቁጭ ብሎ ሊመከር ይገባል፣ ሊያይ ይገባል። በቅማንት ማህበረሰብ ያሉ ዘንድም በየትኛው ነው ከአማራ የሚለያቸው? ቋንቋቸው አማርኛ ነው፣ ባህላቸው አማርኛ ነው። ስነልቦናቸው አማራዎች ጎንደሬዎች ናቸው። ሰዎች ጂኦግራፊ አቀማመጣቸው ስናያቸው ከህዝቡ ጋር ተሰናቅረው የሚኖሩ ህዝብ ናቸው። ስለዚህ በህገ መንግስቱ እንኳ ብናየው ይህን ህዝብ ለብቻው መሆን አለበት የሚባል ነገር አይደለም። እንደገና ደግሞ ከዚህ ማህበረሰብ ጋር አብረን ብንኖር እንደ አማራ ብንኖር ይጠቅመናል እንጂ አይጎዳንም፣ በሚል እነሱ አሳማኝ በሆነ ነገር አብረን መኖር ነው የሚገባ። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊም ልክ እንደ ቁጥራቸው ቦታ ተሰጥቷቸው አክብሮት ተሰጥቷቸው እንዲኖሩ እንድንግባባ እነሱ አምነው የአማራዊ አደረጃጀት እንዲቀበሉ እኛም አምነን የእነሱ አንድነትም ተቀብለን አማራ አንድ ሆነን አራት ኪሎ መሄድ ይገባናል ነው የምንለው። የአማራ ማንነትና ኢትዮጵያዊ ብሔራዊ ማንነት ንስ እንዴት ያገል የአማራ አማራነት ማለት ለእኔ እጅግ ደሜ፣ አጥንቴ፣ ውስጤ ነው። ስለዚህ አማራ መጀመሪያ ምኮራበት ህዝብ ነው። ለምን ቢባል አማራ ሁኜ የተፈጠርኩ ሰው ነኝ። ደግሞ በችግር ጊዜ ከኔ ጋር የወደቀ ገንዘብ ከፍሎ አይደለም ያዳነኝ ህይወት ከፍሎ ነው ያዳነኝ አማራ። ያንን ጥያቄ ሳነሳም በጎኔ ላይ ያለው የአማራ ህዝብ ነው። አማራ ታሪኩን ስናየው ደግሞ የሚያኮራ ነው እንጂ አማራ የምንገፋበትን ምክንያት አይደለም። ስለዚህ አማራ ለኢትዮጵያ ጠቃሚ ነው። አማራ አንድ ሲሆን፣ ኢትዮጵያም አንድ ትሆናለች የሚል ሀሳብ ነው ያለ። ኢትዮጵያውነት ማለት እኔ በምን ልገልጸው እችላለሁ? ኢትዮጵያውነት ለእኛ ሁለንተናችን ነው። ኢትዮጵያ የምትባል ሀገር ከሌለሽ እኛም እንደ ህዝብ መኖር አንችልም። ስለዚህ ኢትዮጵያውነት መገንባት ያለበት ግን በምክንያት መገንባት አለበት። የመጀመሪያ አማራውን አንድ ሲሆን፣ ትግሬውም አንድ ሲሆን፣ ኦሮሞውን አንድ ሲሆን፣ አንድ የሁላችን የሚያግባባ አገር ሊኖረን ይገባል። ካልሆነ ግን አማራ ሕልውናን የካደ አንድነት ኢትዮጵያ ከሆነች አማራ ኢትዮጵያውነት ሊወድ አይችልም። ኢትዮጵያ የምትባል አማራ የሚባል ማህበረሰብ እንዳለ ሕዝብ እንዳለ ሊያምን ይገባል። አማራ ደግሞ ሲደራጅ ደግሞ የሚደግፍ የሚያበረታታ ሀገር ልትኖር ይገባል። ያንን ካለ ኢትዮጵያውነት እጅግ እጅግ ሊመረጥ የሚገባው አማራጭ ነው። በዚህኛው ምክንያታዊ ያልሆነ አንድነት ከሆነ ግን አማራ የሚባለው ህዝብ የለም። አማራ የሚባል አካባቢና መሬት ነው እንጂ ህዝብ የለም የሚሉ እናንዳንዶቹ ደራስያን፣ ጸሐፍያን የሚሉን ሰዎች አሁንም ይህንን አንድነት የሚል ሀይል እሱን ነው የምናምነው ብሎ ከሄደ ግን ማንነታችን ኩዶስ ከሚመጣ ያለ ለእኛ ጠቃሚ ነው ብለን አንገምትም። አሁን በምን ሁኔታ ላይ ይገኛሉ? የቤተሰቡና እርሶ ከስር ከወጡ በኋላ ኑሮውን እንዴት እየመሩ ነው? ኑሮ እንግዲህ ጡረተኛ ነኝ፣ ጡረታ አለኝ የተወሰነ ደግሞ፣ አንዳንድ ወንድሞች ያጉዙኛል ልክ እንደዚህ ሊጠይቁኝ ሲመጡ እንደዚህ ብለን ምንኖረው ያለን እስካሁን ማለት ነው። ከስር የወጡት በአዲሱ የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ነው። ይህ ለውጥ በእርሶ ላይ ምን አይነት ስሜት ሳድሯል? ምን አይነት ተስፋ ውስጡ አድሯል? ስጋት ሳለ ለውጡ ለእኔ ብቻ ሳይሆን ለመላ ኢትዮጵያ ጥሩ ተስፋ የሰጠ ለውጥ ነው። የዶክተር አብይ እና ድርጅታቸው በ27 ዓመት እንዴት እንመጣ እናያውቃለን። በህገ መንግስቱ እንኳ የተጻፈ እንድንሰበሰብ ይፈቅዳል፣ እንድንናገር ይፈቅዳል፣ እንድንደራጅ ይፈቅዳል ህገ መንግስቱ። ያንን ህገ መንግስቱ በመጣስ እንኳን እንዳንናገር፣ ሀሳባችን እንዳንገልጽ ተከልክለንበት የነበረው ዘመን ነው። አሁን በዶክተር መምጣት አማካኝነት ጥሩ ነው። አሁን እንድንናገር በነፃነት እናንተ እንኳ እዚህ እንድመጣችሁ እንድጠይቁን ምክንያቱ ሆኗል ማለት ነው እና ለውጡ ጥሩ ነው። ስጋትም አይደለም፣ የተሻለ ተስፋ ነው ያለን። እኛ ይህን ለውጥ እንዳይቀለበስ ግን ሁላችን ልንታገል ይገባል ነው ያለን አተሳሰብ። አሁንም ይህ ለውጥ የማይፈልጉ ሀይሎች በተለያየ መልኩ የዶክተር አብይ አህመድና ና ያለውን ለውጥ በማስቀጠል የተሻለ ዲሞክራሲ መብትን በህዝቡ እንዲኖር ጥረት እያደረጉ ነው። እሱን እንዳይኖር ደግሞ በተቃራኒ የሚጠራሉ። እሱን በጋራ መታገል ነው የሚገባን እ ለእኔ እጅግ ጥሩ ነው። ይህን ለውጥ በማምጣቱ እኔም አንዱ ተፈትቻለሁ። ከተፈቱት አንዱ ነኝ። የትላንትና የነበረ አሸባሪ ነው ብሎን ያሰረኝ አሸባሪ ብሎ ነው ሕፃኖችን ሌላም ሳይለይ በንቡ ይጣልልኝ። የአሁን መንግስት ደግሞ አሸባሪ አይደለም የመብት ጠያቂ ነው ሊፈታ ይገባል ብሎ ፈቶኛል። በዚህኛው ደስተኛ ነኝ። በዚህ አጋጣሚ በአውስትራሊያም ሆነ በመላው ዓለም የሚኖሩ ኢትዮጵያውያን ደጋፊዎቹም፣ አጋሮቹም ሁሉ እንደ ዲሞክራሲ ሀይላቱ በሙሉ የሚያስተላልፉት መልእክት ቢኖር ምን ይሆናል? የለውጡ ሂደት አስመልክቶ አውስትራሊያ የሚኖሩ ማህበረሰብ ትውልድ ኢትዮጵያውያን እኔ የማስተላልፈው አሁን ዘመኑ የለውጥ ዘመን ነው። በእርቅ ሆነን በመተቻቸት ሳይሆን ተቀራርበን በመራዳት በመወያየት ለኢትዮጵያ ሚሆን እንድናስብ አማራዎች የሆን ካለ ደግሞ እዚያ በተለያዩ ጎጥና ዘር መሰረት አድርገም ሳይሆን እንደ አማራ ቢደራጁ እንደ አማራ እንዳተሳሰብ ቢይዙ እንደ አቋም ቢይዙና ለእኛም ይጠቅማል፣ ለእነሱም ይጠቅማል። እነሱ እዚህ ላለ መንግስት ተጽዕኖ ለማሳደርም ይችላሉ፣ ተደማጭነትም ያገኛሉ። የተጎዳ ወገን ካለው እንኳ በቀላሉ ነገር መርዳት ይቻላል። እና ይሄ ሀያ ምናምን ማህበራት ድርጅቶች ለአማራ አይጠቅምም። ሲቀጥል እንደ ኢትዮጵያውነት ብንደራጅ የተሻለ ነው የሚል ነው። ይህ ምክር ይህ ነው የሚለው። ኮርኔል ደመቀ ዘውዱ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ። ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር